የዲደብሊው ዜና አመሰግናለሁ፣ ሼቴ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች እነሆ። አቶ ሽመልስ አብዲሳ አዲስ የተመሠረተው የኦሮሚያ ክልላዊ መንግሥት ፕሬዝዳንት ሆነው ተሾሙ። ባለፈው ሰኔ 14 ቀን 2013 ዓ ም በተካሄደው ምርጫ አብላጫ መቀመጫ ያሸነፈው የኦሮሚያ ብልጽግና ፓርቲ አዲሱ መንግሥት ዛሬ መስርቷል። በሶማሊያ መዲና ሞቃዲሾ ዛሬ ቅዳሜ አጥፍቶ ጠፊ ሳያደርስ አልቀረም በተባለ የቦምብ ጥቃት ስምንት ሰዎች መገደላቸውን ባለሥልጣናት አስታወቁም። በጥቃቱ ከተገደሉት በተጨማሪ በሌሎች ዘጠኝ ሰዎች ላይ ጉዳት ደርሷል። በምስራቃዊ ሱዳን መንግሥትን የሚቃወሙ ሰዎች ከውጭ የሚገባና ወደ መዲናዋ ካርቱም የሚወስድ የነዳጅ የድፍድፍ ነዳጅ ማስተላለፊያ መስመር መዝጋታቸው ተገለጸ። በምስራቃዊ ሱዳን የሚገኙት የቤጃ ጎሳ አባላት የነዳጅ ማስተላለፊያ መስመሩን ለመዝጋታቸው በምክንያትነት ያቀረቡት በክልሉ ደካማ የፖለቲካና ኢኮኖሚ ሁኔታ በመኖሩ ነው ብለዋል። ለዓመታት ከታሰሩበት የቻይና እስር ቤት ተለቀው ወደ አገራቸው የተመለሱት ሁለት ካናዳውያን በጠቅላይ ሚኒስትር ጄስቲን ትሮዶ አቀባበል ተደረገላቸው። ቻይና እስረኞቹን የለቀቀችው ዩናይትድ ስቴትስን ጨምሮ ከካናዳ ጋር ባደረጉት የሶስትዮሽ ስምምነት ነው። ዜናውን በዝርዝር አቶ ሽመልስ አብዲሳ አዲስ የተመሠረተው የኦሮሚያ ክልላዊ መንግሥት ፕሬዚዳንት ሆነው ተሾሙ። ባለፈው ሰኔ 14 ቀን 2013 ዓም በተካሄደው ምርጫ አብላጫ መቀመጫ ያሸነፈው የኦሮሚያ ብልጽግና ፓርቲ አዲሱን መንግሥት ዛሬ መስርቷል። በሚያዝያ 2011 ዓ ም አቶ ለማ መገርሳን ተክተው የኦሮሚያ ክልል ፕሬዚደንትነትን የተሾሙት አቶ ሽመልስ አብዲሳ ዛሬ በተመሰረተው መንግስት በያዙት ስልጣን ቀጥለዋል። በአዳማ ከተማ በሚገኘው የጨፌ ኦሮሚያ የመሰብሰቢያ አዳራሽ በተካሄደው መርሃ ግብር የሥራ ዘመኑ በኮሮና ወረርሽኝ ምክንያት ለአንድ ዓመት ተራዝሞ ለስድስት ዓመታት ሥራ ላይ የቆየው ምክር ቤት በይፋ ተሰናብቷል። ወይዘሮ ሳዕዳ አብዱራህማን ዛሬ በይፋ ስራ የጀመረው የኦሮሚያ ክልል ምክር ቤት አፈ ጉባኤ ሆነው ሲመረጡ፣ አቶ ኤልያስ ኡመታ የምክትል አፈ ጉባኤነት ቦታውን ይዘዋል። የክልሉ አፈ ጉባኤ ሆነው የተሾሙት ወይዘሮ ሳዕዳ አብዱራህማን ቀደም ሲል በምስራቅ ሀረርጌ ዞን የብልጽግና ጽህፈት ቤት የፖለቲካ አደረጃጀት ኃላፊ ሆነው እንዳገለገሉ በሹመታቸው ወቅት ተገልጿል። በምክትል አፈ ጉባኤ ኤልያስ ኡመታ የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራው ታጣቂ ቡድን በስፋት የሚንቀሳቀስበት የምዕራብ ወለጋ ዞን አስተዳዳሪ በመሆን ያለፉትን ጥቂት ዓመታት ማገልገላቸው ተገልጿል። የኦሮሚያ ክልል ምክር ቤት በዛሬው ውሎ የአቶ ሽመልስ አብዲሳ ካቢኔ አባል የሆኑ የሌሎች 32 ባለሥልጣናትን ሹመት አጽድቋል። ከተሿሚዎቹ መካከል አስሮች አስሩ ሴቶች ናቸው። የመለስ ዜናዊ አመራር አካዳሚ ፕሬዚዳንት የነበሩት አቶ አወሉ አብዲ የኦሮሚያ ክልል ምክትል ፕሬዚዳንት ሆነዋል። አቶ አወሉ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ጭምር ሆነው ሰርተዋል። አቶ ፍቃዱ ተሰማ በክልሉ ብልጽግና ጽሕፈት ቤት ኃላፊነታቸው የቀጠሉ ሲሆን በጨፌ የኦሮሚያ የመንግስት ተጠሪ ሆነው ያገለግላሉ። አምስት ባለሥልጣናት በምክትል ፕሬዚዳንት ማዕረግ የኦሮሚያ ክልል የተለያዩ ቢሮዎችን በኃላፊነት እንዲመሩ ተሹመዋል። በዚህም ዶክተር ግርማ መንቴ በምክትል ፕሬዚዳንት ማዕረግ የመንግሥት ሀብት አስተዳደር አስተባባሪ፣ ወይዘሮ መስከረም ደበበ በምክትል ፕሬዚዳንት ማዕረግ የገቢዎች ባለሥልጣን ኃላፊ፣ አቶ አዲሱ አረጋ በምክትል ፕሬዚዳንት ማዕረግ የከተሞች ማስተባበሪያ ክላስተር ኃላፊ፣ አቶ አብዱራህማን አብድላ በምክትል ፕሬዚዳንት ማዕረግ የገጠር ማስተባበሪያ ክላስተር ኃላፊ አቶ አብዱል ሐኪም ሙሉ በምክትል ፕሬዚዳንት ማዕረግ የማኅበራዊ ዘርፍ ክላስተር አስተባባሪ ሆነው ተሾመዋል። አቶ አብዱል ሐኪም ሙሉ የጅማ ዞን አስተዳዳሪ ነበሩ። የኦሮሞ ነጻነት ግንባር ኦነግ ለሁለት ከተሰነጠቀ በኋላ አንደኛውን ክንፍ የሚመሩት አቶ አራርሶ ቢቂላ የኦሮሚያ ሰራተኛና ማኅበራዊ ጉዳይ ቢሮ ኃላፊ ሆነው ተሾመዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ የነበሩት አቶ ጌታቸው ባልቻ ከስልጣናቸው ተነስተው በአቶ ኃይሉ አዱኛ ተተክተዋል። አቶ ኃይሉ የኦሮሚያ ብልጽግና ጽህፈት ቤት ምክትል የህዝብ ግንኙነት ኃላፊ ነበሩ። በዛሬው ሹመት አቶ አበራ ወርቁ የግብርና ቢሮ ኃላፊ፣ ወይዘሮ አዱኜ አህመድ የፍትህ ቢሮ ኃላፊ፣ አቶ ሻፊ ሁሴን የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ሆነው ተሾመዋል። አቶ ሻፊ የቡኖ ብድሌ ዞን አስተዳዳሪ የነበሩ ናቸው። የጨፌውን ውሎ በተመለከተ ዝርዝር ዘገባ ከዜናው ቀጥሎ ይቀርባል። በሶማሊያ መዲና ሞቃዲሾ ዛሬ ቅዳሜ በአጥፍቶ ጠፊ ሳይደርስ አልቀረም በተባለ የቦምብ ጥቃት ስምንት ሰዎች መገደላቸውን ባለሥልጣናት አስታወቁም። በጥቃቱ ከተገደሉት በተጨማሪ በሌሎች ዘጠኝ ሰዎች ላይ ጉዳት ደርሷል። አጥፍቶ ጠፊው በሞቃዲሾ ከተማ አንድ አውራ ጎዳና ላይ ያፈነዳው ቦምብ ብርቱ ጉዳት ማድረሱን በሞቃዲሾ ከተማ ሐማር ጃጃብ አካባቢ ፖሊስ ኮሚሽነር ማሙዬ ሙዴይ ለሮይተርስ የዜና ወኪል ነግረዋል። ፍንዳታው በተከሰተበት ስፍራ ሰባት ተሽከርካሪዎች በጥቃቱ ወድመውና አካባቢው በደም ተሸፍኖ ማየቱን የዜና ወኪሉ የአይን ምስክር ጠቅሶ ዘግቧል። ለጥቃቱ ዓለም አቀፍ እውቅና የተሰጠውን ማዕከላዊ መንግሥት ለማስወገድ መሰል ጥቃቶችን ሲያደርስ የቆየው እስላማዊው ጽንፈኛ ቡድን አሸባብ መፈጸሙን አስታውቋል። ዘግይቶ የደረሰን ዜና እንዳመለከተው ደግሞ የሽብር ቡድኑ ጥቃቱን ያደረሰው የአገሪቱ ፕሬዚዳንትና ጠቅላይ ሚኒስትሩ ከአውሮፕላን ማረፊያ ወደ ብሔራዊ ቤተ መንግሥት የሚመላለሱበትና በቤተ መንግሥቱ ፊት ለፊት በሚገኝ አንድ የፍተሻ ጣቢያ ጠገብ ማፈንዳቱን አሶሽየትድ ፕሬስ ዘግበዋል። ይህ ዶችቬል ነው። በምስራቃዊ ሱዳን መንግስትን የሚቃወሙ ከውጭ የሚገባና ወደ መዲናዋ ካርቱም የሚወስድ የድፍድፍ ነዳጅ ማስተላለፊያ መስመር መዝጋታቸው ተገለጸ። በምስራቃዊ ሱዳን የሚገኙት የቤጃ ጎሳ አባላት የነዳጅ ማስተላለፊያ መስመሩን ለመዝጋታቸው በምክንያትነት ያቀረቡት በክልሉ ደካማ የፖለቲካ ሁኔታና የኢኮኖሚና የፖለቲካ ሁኔታ በመኖሩ ነው ብለዋል። ተቃዋሚዎቹ ከደቡብ ሱዳን በሌላ የነዳጅ ማስተላለፊያ መስመር ወደ ውጭ የሚላክ የድፍድፍ ነዳጅ ወደ መርከቦች እንዳይጫን በማገዳቸው ድፍድፍ ነዳጁ ረክቶ ለብልሽት ሊዳረግ እንደሚችል ተሰግቷል። የሱዳን የነዳጅ ሚኒስትር በበኩሉ ተቃዋሚዎቹ የነዳጅ መስመሩን ቢዘጉም ሱዳን ለአስር ቀናት የሚበቃት በቂ የነዳጅ ክምችት እንዳላት ገልጸዋል። ለሀገር ውስጥ የነዳጅ ፍጆታ አገልግሎት ነዳጅ የሚያጣራው የካርቱም የነዳጅ ማጣሪያ ጣቢያ የነዳጅ መስመሩ ከተዘጋ በኋላም ስራውን እንደቀጠለ መረዳቱን ሮይተርስ የዜና ወኪል ዘግበዋል። የአገሪቱ የነዳጅ ሚኒስቴር በሀገሪቱ ላይ የፋይናንስ ቀውስ ከማስከተሉ በፊት ተቃዋሚዎቹ እርምጃቸውን እንዲከቱ እንዲገቱ ጥሪ አቅርበዋል። ከሱዳን ሳንወጣ በሱዳን መፈንቅለ መንግስት ተሞክሮ ከከሸፈ በኋላ በአፍሪቃ ቀንድ የዩናይትድ ስቴትስ መልእክተኛ ጄፍሪ ፌልትማን በቀጣዩ ሳምንት ወደ ካርቱም ሊጓዙ ነው። የፌልትማን ጉዞ ዩናይትድ ስቴትስ ለካርቱም መንግስት ያላትን ድጋፍ የምታሳይበት እንደሆነም ተገልጿል። የጆ ባይደን አስተዳደር በሲቪል ከሚመራ የሱዳን መንግስት ጎን እንደሚቆምና ከሱዳን ህዝብ ፍላጎት በተጻራሪ የሚቃጣ ማንኛውንም ድርጊት እንደሚቃወም የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ጃክ ሱሊቫን ለጠቅላይ ሚኒስትር አብደላ ሐምዶክ በስልክ መንገራቸውን ጽህፈት ቤታቸው ባወጣው መግለጫ አስታውቋል። የሱዳን ባለሥልጣናት የቀድሞው ፕሬዚዳንት ኦማር አልበሽር ታማኞች ያሴሩትን መፈንቅለ መንግስት ሙሉ በሙሉ በቁጥጥር ስር አውለናል ብለዋል። ዩናይትድ ስቴትስ ሙከራውን በማውገዝ ከጸጥታ ጥበቃው ምክር ቤት ጋር በመሆን ለሽግግር መንግስቱ ድጋፍ እንደምትሰጥ ገልጻለች። የሱዳን ሉዓላዊ ምክር ቤት በመባል የሚታወቀው የሱዳን የሽግግር አስተዳደር በለውጥ ሂደት ከምዕራባውያን የዕዳ ጫና እፎይታ ሲቸረውም ከእስራኤል ጋር ወደ መደበኛ ግንኙነት ተመልሷል። የሽግግር መንግስቱ በጎርጎርሳውያኑ 2024 ምርጫ ያደርጋል ተብሎ ይጠበቃል። ለዓመታት ከታሰሩበት የቻይና እስር ቤት ተለቀው ወደ ሀገራቸው የተመለሱት ሁለት ካናዳውያን በጠቅላይ ሚኒስትር ጀስቲን ትሮዶ አቀባበል ተደረገላቸው። ቻይና እስረኞቹን የለቀቀችው ዩናይትድ ስቴትስን ጨምሮ ከካናዳ ጋር ባደረጉት የሶስትዮሽ ስምምነት ነው። ዛሬ ቅዳሜ ሊነጋጋ በምዕራባዊ ካናዳ ካልጋሪ የደረሱት ሚካኤል ኮርቪች እና ሚካኤል ፖቨር በጠቅላይ ሚኒስትሩ የሞቀ አቀባበል እንደጠበቃቸው ነው የፈረንሳይ ዜና ምንጭ የዘገበው። በስምምነቱ መሰረት ቻይና በለቀቀቻቸው ካናዳውያን እስረኞች ምላሽ የቀድሞ የህዋዌ ዋና ስራ አስፈጻሚ ሜንግ ዋንዙን ከእስር ቤት ተለቃ ዛሬ ወደ ሀገሯ ቻይና ተመልሳለች። የቻይና ግዙፉ የቴሌኮሚኒኬሽን ኩባንያ ህዋዌ መስራች ሬንዜንጊንግ ሴት ልጅ የሆኑት የ49 ዓመቷ ሜንግ ለሶስት ዓመታት በቁም እስር ከቆዩበት ተለቀው ነው ወደ ሀገራቸው የተመለሱት። ሄንግ በዩናይትድ ስቴትስ ባለሥልጣናት ትዕዛዝ ቫንኮቨር አውሮፕላን ማረፊያ በጎርጎርሳውያኑ 2018 ነበር በቁጥጥር ስር የዋሉት። ሁለቱ ካናዳውያንም ሜንግ በቁጥጥር ስር በዋሉበት ማግስት ነበር በስለላ ተጠርጥረው ቻይና ውስጥ በቁጥጥር ስር የዋሉት። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁም። አቶ ሽመልስ አብዲሳ አዲስ የተመሰረተው የኦሮሚያ ክልላዊ መንግስት ፕሬዚዳንት ሆነው ተሾሙ። ባለፈው ሰኔ 14 ቀን 2013 ዓ ም በተካሄደው ምርጫ አብላጫ መቀመጫ ያሸነፈው የኦሮሚያ ብልጽግና ፓርቲ አዲሱ መንግስት ዛሬ መሥርቷል። በሶማሊያ መዲና ሞቃዲሾ ዛሬ ቅዳሜ በአጥፍቶ ጠፊ ሳይደርስ አልቀረም በተባለ የቦምብ ጥቃት ስምንት ሰዎች መገደላቸውን ባለሥልጣናት አስታወቁም። በጥቃቱ ከተገደሉት በተጨማሪ በሌሎች ዘጠኝ ሰዎች ላይ ጉዳት ደርሷል። በምስራቃዊ ሱዳን መንግስትን የሚቃወሙ ሰዎች ከውጭ የሚገባና ወደ መዲናዋ ካርቱም የሚወስድ የድፍድፍ ነዳጅ ማስተላለፊያ መስመር መዝጋታቸው ተገለጸ። በምስራቃዊ ሱዳን የሚገኙት የቤጃ ጎሳ አባላት የነዳጅ ማስተላለፊያ መስመሩን ለመዝጋታቸው በምክንያትነት ያቀረቡት በክልሉ ደካማ የፖለቲካና ኢኮኖሚ ሁኔታ በመኖሩ ነው ብለዋል። ለዓመታት ከታሰሩበት የቻይና እስር ቤት ተለቀው ወደ ሀገራቸው የተመለሱት ሁለት ካናዳውያን በጠቅላይ ሚኒስትር ጄስቲን ትሮዶ አቀባበል ተደረገላቸው። ቻይና እስረኞቹን የለቀቀችው ዩናይትድ ስቴትስን ጨምሮ ከካናዳ ጋር ባደረጉት የሶስትዮሽ ስምምነት ነው። ዜናው በዚሁ አበቃ። ጤና ይስጥልኝ።